You're with SBS ሬዲዮ ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። ብሔራዊ ካቢኔው በኮቪድ-19 ሳቢያ በመላው አውስትራሊያ ተጥለው ያሉትን ገደቦች ለመክላት አርብ ሊታደም ነው አምስት ሰዎችን የወጋው ግለሰብ በፖሊስ ተገደለ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። ጠቅላይ ሚኒስትር ስኮት ሞሪሰን አውስትራሊያ ለኮሮና ቫይረስ የጣለቻቸውን ገደቦች ለመክላት የብሔራዊ ካቢኔው ስብሰባ ቀደም ሲል ከተያዘለት ቀን እንዲቀርብ መደረጉን ገለጡ። የብሔራዊ ካቢኔው ሊታደም ቀን ተቆርጦለት የነበረው ሜይ 11 የነበረ ሲሆን ወደ አርብ ሜይ 8 ተሸጋሽጓል። አቶ ሞሪሰን የብሔራዊ ካቢኔው በሚቀጥለው ሳምንት ለሁለት ጊዜያት እንደሚገናኝ ጠቁመው ገደቦቹንም ለመክላት ከሳቢ ላይ የተደረሰው 15 ቅድመ ሁኔታዎች ተሟልተው በመገኘታቸው እንደሆነና ከዚያም ውስጥ አንዱ ኮቪድ ሴፍ አፕ መሆኑን ሲጠቅሱ ክሪቲካል ኢሹ ናሽናል ውሳኔ ላይ መድረስን በተመለከተ ይህ ለብሔራዊ ካቢኔው ወሳኝ ጉዳይ ነው። በሚቀጥለው ዓርብ እንደምን ገደቦቹ እንደሚከሉ። በአሁኑ ወቅት ሦስት ሚሊዮን ተኩል የኮቪድ ሴፍ አፕ ዳውንሎዶችና ምዝገባዎች ተካሂደዋል። ይሁንና ተጨማሪ እንሻለን። ኮሮና ቫይረስ አሁንም አለ። የተያዙ ሰዎች ቁጥር አነስተኛ ቢሆንም ቫይረሱ አሁንም አለ ብለዋል። ይህ በእንዲህ እንዳለም የፌዴራል መንግሥቱ ለአረጋውያን መጦሪያዎች ኮቪድ-19 እንዲቋቋሙ የ205 ሚሊዮን ዶላርስ ድጎማ መድቧል። የአውስትሬሊያ ዋና የሕክምና ኃላፊ ፕሮፌሰር ብሬንደን መርፊ የሁለተኛ ዙር የወረርሽኝ መስፋፋት እንዳይከሰት ምልክቱ ሳይታወቃቸው በበሽታው የተያዙ ሰዎች ቀደም ብለው ሕክምና እንዲያገኙ ለማድረግ መጠነ ሰፊ ምርመራዎች እንደሚካሄዱ ጠቆሙ። እስካሁን ድረስ አውስትራሊያ ውስጥ 570 የኮቪድ-19 ምርመራዎች የተካሄዱ ሲሆን ከእነሱም ውስጥ 6765ቱ በበሽታው የተያዙ ሆነዋል። አክለውም የተወሰኑ ሰዎች ምልክቱ ሳይታይባቸው ቫይረሱ የያዛቸው እንዳሉ እናውቃለን። ቫይረሱን ማስተላለፍ ይቻሉ አይቻሉ ግና አናውቅም። ይሁንና ብዙ ሰዎች ቫይረሱን ከአንዱ ሰው ወደ ሌላ ሰው ያስተላልፋሉ ብለን እናስባለን በማለት ተናግረዋለን። ምዕራብ አውስትሬሊያ ፒልብራ ሪጅን ውስጥ አምስት ሰዎችን በስለት የወጋው ግለሰብ በፖሊስ ተገደለ። ፖሊስ እንዳስታወቀው በሰላሳዎቹ መጀመሪያ ላይ የሚገኘው ግለሰብ የተገደለው ሳውዝ ሄድላንድ አደባባይ ምላሽ በሰጠበት ወቅት ነው። ከአምስቱ የተወጉ ሰዎች ውስጥ ሶስቱ በሳውዝ ሄድላንድ ካምፐስ በደህና ሁኔታ ላይ የሚገኙ ሲሆን፣ ሁለቱ የጠነከረ ጉዳት የደረሰባቸውና በረጋ ሁኔታ ላይ ያሉ መሆኑን ገልጧል። ዜናውን ከማጠቃላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ብሔራዊ ካቢኔው በኮቪድ-19 ሳቢያ በመላ አውስትሬሊያ ተጥለው ያሉትን ገደቦች ለመክላት አርብ ሊታደም ነው። አምስት ሰዎችን የወጋው ግለሰብ በፖሊስ ተገደለ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ነበሩ።